በቅሊንጦ ማረሚያ ቤት ቃጠሎ መቀስቀሱን በተሰማበት ጊዜ እኛም ወደ ቦታው ተንቀሳቅሰን ነበረም። ሆኖም ግን በነበረው ከፍተኛ የጸጥታ ጥበቃ ወደ አካባቢው መጠጋት አልቻልንም። የታሳሪ ቤተሰቦችና የአካባቢው ነዋሪዎች አካባቢውን በጭንቀትና ለቅሶ በርቀት ሲታዘቡ ነበረም። የተኩስ ድምፅም ይሰማ ነበር። የሙስሊም መፍትሄ አፈላላጊ ኮሚቴ አባላት የኦፌኮ እነበቀለ ገርባን ጨምሮ በርካታ ታሳሪዎች የሰማያዊ ፓርቲ የሕዝብ ግንኙነት ኃላፊ የነበረው አቶ ዮናታን ተስፋዬና ሌሎችም የመኢአድ ወደ 20 የሚጠጉ አባላት በዚያው ማረሚያ ቤት ይገኛሉ። ስለ ሁኔታው እንዲያብራሩልን የኦፌኮ የስራ አስፈጻሚ ኮሚቴ አባል አቶ ጥሩነህ ገለታን ጠይቀናቸው ነበረም። እንግዲህ ሌሎች እንዳሉ እንረዳለን። በአብዛኛው ግን የኦሮሞ ፌዴራላዊ ኮንግረስ አባላት ደጋፊዎችና የኦሮሞ ብሔር አባላት እዛ አካባቢ በብዛት ታስሮ፣ ጠቃላይ ከሶስት ሺህ በላይ የሚሆኑ ዜጎች ታስሮ እንዳሉ መረጃዎች አሉን። ከትናንት ወዲያ በተነሳው እሳት ግን ማታውኑ ሰማነው ዜና በስተቀር የተጨበጠ የተረጋገጠ መረጃ የለን። አብዛኛው ጥረት የተደረገው በቤተሰቦቻቸው አማካይነት ነው። ምክንያቱም ቤተሰብ የበለጠ ቀርቦ ማረሚያ ቤቱ አስተዳደር ጋር ሊጠይቅ ይችላል ብለን ወደዛው ከነሱ ጋር ሆነን እየጠየቅን ነበረ። ነገር ግን ይሄ ነው ተብሎ የሚነገር የተጨበጠ ነገር አላገኘንም። የመላው ኢትዮጵያ አንድነት ድርጅት ማለትም መኢአድ ዋና ጸሐፊ አቶ አዳነ ጥላሁን በበኩላቸው አባላት አሉ። የማያድ አባላት ለምሳሌ ከዚህ ቀደም ከፍተኛ የሆነ ድብደባ ደርሶበት እንደውም እስከ ብልቱ አካባቢ ጉዳት የደረሰበት መቶ አለቃ ጌታቸው መኮንን የእኛ ባለው እዛ ነው ያለው። የቀድሞ ዋና ጸሐፊ የነበረው ይሄ የማያድ አቶ ተስፋዬ ታሪኩ ከታሰረ እንግዲህ አመት አልፎታል። እዛ ነው ያለው። በስራ ጎጃም አስራ ያመጡት አሰጋ ሰፋ የሚባል የእኛ እንደው እዛ የጎጃም አካባቢ ጠሪያችን፣ እዛ ነው ያለው። ብርሃኑ ካሳ የሚባሉ የእኛ ባልም እዛ ነው ያለው እና እነዚህን ጀምሮ ከሀያ በላይ አባላት አሉ። እዛ ግን አሁን በምን ሁኔታ ላይ እንዳሉ ጭራሽ ልናቅ አልቻልንም። ይህ መቃጠሉ ከሰማን ጊዜ ጀምሮ በቃ አባሎቻችንን ልከን፣ እዛም አካባቢ ያሉ ደጋፊዎቻችንን ልከን ለማጣራት ሞክረን ነበር፣ ግን በምንም ተአምር አልተቻለም። እስከ ግቢ ድረስ ለመግባት ሁሉ ተሞክሮ ነበር። በቃ ያለው የጸጥታ ኃይል በቃ የማጣራቱን ሂደት እንድናካሄድ ፈቃደኛ አልሆነም እና በጣም በከፍተኛ የሆነ ግራ መጋባት ላይ ነው ያለነው። አሁን ዛሬም ሰዎች ልከናት፣ እስካሁን ድረስ ያው መረጃው አልደረሰንም እና ትንሽ በጣም አስቸጋሪ የሆነ ነው። እንደ መንግስትም እኮ ለህዝብ ትክክለኛውን መረጃ መስጠት ነበረባቸው። እስካሁን ድረስ የሰጡት ነገር የለም እና አሁን የእኛ አባላት ታሳሪ ቤተሰቦች በከፍተኛ ደረጃ ስልክም እየደወሉ በአካልም በጣም ከፍተኛ የሆነ ጭንቅ ላይ ነው ያሉት። በጣም የሚያሳዝኑ እንትን ነው ያለው። እንግዲህ ይሄ ነው ያለው የሰማያዊ ፓርቲ ሊቀመንበር ኢንጂነር ይልቃል ጌትነትም ተከታይን ብለዋል። ማረሚያ ቤት ውስጥ ትልቅ የሆነ የሳት ቃጠሎ ተነስቶ ነበረ። ያንን በተመለከተ እንግዲህ እኔ የሰማያዊ ፓርቲ አባላትና ደጋፊዎችን ብቻም ሳይሆን አጠቃላይ በኢትዮጵያ ውስጥ ያሉ ተጠርጣሪዎችና የህግ ታራሚዎች ባሉበት ሁኔታ ሁሉ ይሄ ነገር ምን እንደደረሰ ለማወቅ ብዬ ወደ ቦታው ውጄ ነበረ በትናንትና ዕለት። ነገር ግን በጣም በሚያስፈራ ሁኔታ አንድ ልዩ በፈርዞን የሚባለው በጦር ቀጠና የተከበበ አይነት በሚመስል ሁኔታ ወደዛ ቦታ በምንም አይነት ማለፍም አይቻልም የሚል መመሪያ ተሰጠን። ስለ ታሳሪዎች እና ስለ ሁኔታው ስንል ምንም መረጃ የሚሰጥ ሰው የለም። አንዳንድ ፖሊሲዎች እንደሚሉን እዚህ ቦታ ላይ አንድም እስረኛ የለም በአሁኑ ሰዓት የሚል ነው። እና ከተለያየ መረጃ እንደምንሰማው ብዙ በቃጠሎ ሕይወታቸው ያለፈ ሰዎች እንዳሉ በመንግስት በኩል ግን እንደምታውቀው በአንቀጽ ዘጠኝ መሰረት በህገ መንግስቱ የመንግስት አሰራሮች ሁሉ ግልጽነትና ተጠያቂነት ባለበት ሁኔታ መከናወን አለባቸው ይላል። ነገር ግን አራት ሺ ያህል እስረኛ ባለበት ቦታ ላይ ቃጠሎ ተነስቶ እስረኞች በምን ሁኔታ እንዳሉ መልስ የሚሰጥ አካል በማጣታችን በጣም አዝነን፣ በፖሊስ ተንገላተን ምንም አይነት መረጃ ሳናገኝ ተመልሰናል ማለት ነው መንግስት በኩል የእሳት ቃጠሎ መነሳቱንና በሰው ላይ ጉዳት መድረሱን ከመግለጽ በዘለለ ይህ ዜና እስከተጠናቀረበት ጊዜ ዝርዝር መግለጫ አልተሰጠም። ዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም